መዝሙር አንድ መቶ ምድር ሁሉ ለእግዚአብሔር እልል በሉ። በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደ ፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ፣ እርሱ ሠራን እኛም አይደለንም፣ እኛ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮችም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም፣ እውነቱም ለልጅ ልጅ ነውና።